የዩናይትድ ስቴትስ አስተዳደር ሰሞኑን ይፋ ያደረገውን የቪዛ ክልከላ ውሳኔ አስመልክቶ የአሜሪካ ድምፅ ያነጋገራቸው የተለያዩ አካባቢ ነዋሪዎች የሰጧቸውን አስተያየቶች አሰባስበናል ደርሰውናል። የአዲስ አበባ ከተማ ነዋሪዎች የሰጡትን ነው የምናስቀድመው። ፀሐይ ዳምጠው በከተማይቱ የተለያዩ አካባቢዎች ተዘዋውራ ያገኘችውን እንደሚከተለው ታቀርበዋለች። እነዚህ ጀማል ይባላለው የአዲስ አበባ ከተማ ነዋሪ ነኝ። አንድ የቪዛ እገዳ ስጣል ለተለያዩ ሀገር ጉዳዮች ወደ ውጭ በተለይ ወደ አሜሪካ፣ ወደ ሌሎች ሀገራት የሚሄዳል እና በየትኛውም መንገድ አንድን ሀገር ወይ ከዚህም ራሱ አሁን በምትኖሪበት ሀገር አንድ አዲስ አበባ ውስጥ ኖሪ አንድ ሰፈር መሄድ አችም ስባይ በጣም የሚጨንቅ ነገር አለው። በእውነታው ይሄ ነው። ግን ለነበሩ ችግሮች ቪዛ እገዳ መፍትሄ ሊሆን ይችላል ወይ አይችልም፣ እሱ ሌላ ጥያቄ ሆኖ፣ ለሀገር ይጎዳል ብዬ ነው የማስበው። እገዳ መፍትሄ ይሆናል ብዬ አላስብም። ትክክል ነው የሚል ሀሳብ የለኝም። ለምንድን ነው የእገዳውን መንስኤ የማይሆነው? በሀገራችን ከጦርነት ጋር ተያይዞ ትግራይ አካባቢ ካለው የሰብአዊ መብት አያያዝ ጋር የተያያዘ ነው ብሎ ነው እገዳን የጣሉት። እኔ ከዛ በላይ ግን የማያይዞ ከአባይ ግድብ ጋር አድርጌ ነው የማያይዘው። ስናይ እንደነበረው በትራምፕ አድሚኒስትሬሽን ጊዜም ግብፅ የኢትዮጵያን ግድብ ታፈነዳለች እስከ ማለት የደረሱበት ሁኔታ ስለነበረ ከዛም በኋላ ሲያደርጉ የነበሩት ጫናዎች ኢትዮጵያ አግሪሜንቶቹን ግብጽን በሚጠቅም መልኩ ስምምነቱን እንድትቀበል ጫና ሲያደርጉ ነበረ። ያንን ጫና ኢትዮጵያ ተቋቁማ የአባይን ግድብ መገደቡን ቀጥላበታለች። ውሃ ሙሌት እንደ ትልቅ ስጋት የሚያዩት የሁለተኛው ሙሌት ነው። እሱንም ቀጥላለሁ በተቀመጠው ጊዜ ገደብ ብላለች ኢትዮጵያ እና እኔ ገደ እውነት ከውስጥ ከትግራይ ሰብአዊ መብት አያያዝ ጋር የተያያዘ ከሆነ ጥሩ ነው ብዬ ነው የማስበው። ለምንድን ነው እንደ ማንኛውም ኢትዮጵያዊ ትግራይ ላይ የሚሰማው ነገር ብዙ ሚዲያ አክሴስ እና ብዙ ኢንፎርሜሽን ባይኖርንም የምሰማው ከምናውቃቸው ሰዎች ትግራይ ላይ የተከሰተ ያለው ነገር እንደ ማንኛውም ኢትዮጵያዊ ያሳስባል። እንደ ማንኛውም የሰው ልጅ ኢትዮጵያዊ ብቻ አይደለም እና ከእሱ ጋር የተያያዘ ከሆነ ጫና መፍጠሩ እዛ አካባቢ ያለውን ኢትዮጵያውያንን ሰብአዊ መብት በደንብ በሰባዊ አያያዝ እንዲያዝ ጫና መፍጠሩ ጥሩ ነው። ግን ይሄኛው ቪዛ አገዳ ግን ከዛ ጋር አላያይዝም። ለምንድን ነው ከዛ የበለጡ ነገሮች ኢትዮጵያ ውስጥ ሲከሰቱ ነበር። ክንዴ ነጋሳ ይባላለሁ። ቀቡ መጣሉ ትክክል ነው ብዬ ነው ማምነው። ለምንድን ነው ቅድም ሁኔታዎች አስቀምጣለች። አሜሪካ መጀመሪያ ምን መደረግ እንዳለባት፣ ኢትዮጵያ ምን ማድረግ ያለባት፣ ለዳይሎግ መቀመጥ እንዳለባት እኔም በዛ ነው ማምነው። ማንም ዊል ማድረግ አሁን በጦርነት አሸናፊ የለን ብዬ ነው ድርድር ወሳኝ ነው። ይሄንን ቅድም ሁኔታ አስቀምጣ ነው ወደዚህ የገባች ብዬ ነው ከዚህ አንጻር ሳይ የወሰደችው ማዕቀብ ትክክል ነው ብዬ ነው የማምነው። ግን በሌላ መልኩ ደግሞ አሁን ኢትዮጵያ ላይ ማቀመጥ አሏ ይሄ ቪዛ ሬስትሪክሽኑ ብቻ በቂ አይደለም ብዬ ነው የማምነው። ለምን ኢትዮጵያ ያለችበት ሁኔታውን በጣም አሳሳቢ ና አስጊ ነው። ብዙ ደረጃ ላይ ደርሰናል። ስለዚህ በቂ አይደለም፣ ጊዜውን የጠበቀ አይደለም። በዚህ ሰዓት አይደለም ማድረግ ከዚህ ቀደም ነው። ለምን አሁን ኦልሞስት ጦርነቱ ከተጀመረ ስድስት ወሩ ነው። ከስድስት ወር በኋላ ያ ሁሉ ጥፋት ከተፈጸመ በኋላ ዛሬ ላይ መሆን እኔ የመጨረሻ መብት ይሆናል ብዬ አላስብም። ጊዜውን የጠበቀ አይደለም። ለምንድን ነው ማዕቀብ የተጣለብን ብለን ያለው ሪያሊቲ እውነቱን ቁጭ ብለን ብንነጋገር ለመፍትሄው ቢኬድ ይሻላል እንጂ አጉል የሆነ ዝም ብሎ ቀረርቶ ብቻ በቂ አይደለም ብዬ ነው የሚመክረው የኢትዮጵያ መንግስት። ለምን ዲፕሎማሲ በጣም ወሳኝ ነው። ሌላ አሁን አውሮፓ ሀገርም እኛ ላይ ማቀብ ሊጥሉ ይችላሉ። ወደ ሌላም ሊሄድ ይችላል ይሄ ጉዳይ። ስለዚህ ወደዛ ሳይሄድ አሜሪካ የጣለችው ምንድን ነው ጉድለታችን ምንድን ነው ብሎ ኢትዮጵያ መንግስት ቁጭ ብሎ ራሱን መፈተሽ አለበት፣ መነጋገር አለበት የሚል መልዕክት ነው ያለኝ። ስሜ ቸርነት ወርደፋ እባላለሁ። የህግ መምህር እና ጠበቃ ነኝ። እኔ እርግጥ ይሄ ዜና ቀደም ብሎ የኢትዮጵያ መንግስት በትግራይ ምድ ያለው የህግ ማስከበር ስራ ሲሰራ በአሜሪካ መንግስት ሲደረግ የነበረውን ግፊት ላየ ሰው ብዙ የሚያስገርም አይደለም ማለት ይቻላል። ግን በዓለም አቀፉ የሲቪል እና የፖለቲካ መብቶች ኮንቬንሽን ላይ አንድ ሀገር የሌላ ሀገር ዜጋ ወይም ማንም ሰው ወደ ሀገሩ እንዳይገባ ወይም ከሀገሩ ያለ ሰውም ከሀገሩ እንዳይወጣ የሚ- እንቅስቃሴ ገደብ የሚደረግባቸው ሁኔታ እዛ ተደንግገዋል። አንደኛው የብሔራዊ ጸጥታ ጉዳይ ነው። ሁለተኛው የሕዝብ ሰላምና ደህንነት ነው። ሶስተኛው ሞራል ነው። የዛ ሀገር የሞራል ሁኔታ ነው። አራተኛ ተብሎ የተቀመጠው ደግሞ የሰብአዊነት ጥሰት የሚባለው ነው። የአሜሪካን የዚህ ስምምነት ኮንቬንሽን ፈራሚ ስለሆነች በዚህ የአሜሪካን ተግባር ለማስረዳት መሞከር እጅግ በጣም አስቸጋሪ፣ ምክንያቱም አሜሪካ በግልጽ እያለች ያለችው የህዋት እነኛ የኢትዮጵያን መከላከያ ሰራዊት ያጠቁ የህዋት በእነሱ ምክንያት የተጠቁትን ሰዎች መንግስት ያንን ለመቀልበስ የሚያደረገውን ጥረት በሙሉ የሚያከሽፍ እንጂ ያንን ጥረት የሚያበረታታ ነገርም አይደለም እየተደረገ ያለው እኔ የምለው ምንድን ነው ሁማኒቴሪያን ሪዝንማ ቢኖረው ሁለት ሺ ዘጠኝ ዓመተ ምህረት እሬቻ እንደዛ የኦሮሞ ልጆች ሳልቁ ሰባት መቶ ስምንት መቶ የኦሮሞ ልጆች በጠራራ ፀሐይ ሲጨፈጨፉ ትናንትና ማይካድራ ላይ ወደ አንድ ሺህ የሚሆኑ የአማራ ልጆች እንደዛ ሲጨፈጨፉ አሜሪካ የተናገረችው ነገር የለም ወንድማ ወንድማማቾች አባትና እናታቸው ፊት አርሲ ሲገደሉ አሜሪካ ምንም አላለች። የሰብአዊ መብት ቢሆን ኖሮ በወያኔ ጊዜ ነበር። በአሜሪካኖቹ ይሄንን የሰብአዊ መብት ጉዳይ እንደ ምክንያት ቢጠቅሱትም ትክክለኛው ነገር ግን አንደኛ አባይን አትሙሉት ብለው ነግረውናል። ጀነሬተር ይበቃችኋል ብለው የነገሩን መሆኑን፣ ግብጾቹ አባይን እንዲመቱ በግልጽ ፍቃድ የሰጡ መሆኑን ይህን አይጠናል። ሁለተኛ ኢትዮጵያ ውስጥ ምርጫ እንዳይካሄድ ምርጫ እየተደረገ አይደለም የሚል ክስ ነው እንጂ በዓለም መንግስታት ላይ ሲቀርብ የነበረው። ምርጫ አታርጉ፣ ወደ ብሔራዊ መግባባት ሂዱ የሚል ምክር ነው መንግስት ላይ ጫና ሲደረግ የነበረው። እነኚህን ስናያቸው ምንድን ነው አሜሪካኖቹ ኢትዮጵያ ወደ ዲሞክራሲ የምታደርገው ሽግግር እና ይሄ ሽግግር ከተሳካ መንግስት ሁለት ምርጫዎች ነው ያሉት፣ አንደኛ የአሜሪካንና የምዕራባዊን ፍላጎት መከተል አሊያም ደግሞ የህዝቡን ፍላጎት መከተል ስለዚህ ዲሞክራሲያዊ ሽግግሩ ራሱ በአሜሪካኖቹ እየተፈለገ አይደለም ማለት ነው። እኔ ዋሲ ምንጫላ ይባላል፣ ነው የአዲስ አበባ ከተማ ነዋሪ ነኝ። የቪዛ እገዳው በተለያየ መልኩ ሊታይ ይችላል። ጉዳዩ የቪዛ ጉዳይ ሲባል ብዙ ጊዜ የጉዞ ጉዳይ ብቻ አድርጎ የሚያስቡ ሰዎች ይኖራሉ። የቪዛ ክልከላው ሊያስከትል ይችላል የሚለውን ስናስብ ግን ቤቱ የከፋ ሊሆን ይችላል ና በሚኖረን ትራንዛክሽን በኢኮኖሚ ልውውጥ ላይ ጫና ሊፈጥር ይችላል ብዬ አስባለሁ። ዛሬ የአባሮቹ ና የቤተሰቦቻችሁ የጉዞ እገዳ ተጥሏል። ነገ ይሄ ወደ ኢኮኖሚ ሳንክሽን የሚሸጋገር ከሆነ፣ ምናልባት ተጨማሪ እገዳ በሀገራችን ላይ የሚጣል ከሆነ አደጋው ከዛ አንጻር ያሳስበኛል። ነው እኛ ሶስተኛ ዓለም ሀገር ውስጥ እየኖር ለዓለም ገበያ የምናቀርብ ወይ ደግሞ ኤክስፖርት የምናደርገው እንደሚታወቀው ግብርናና የግብርና ውጤቶች የማዕድን ውጤቶች ናቸው እነዚህ ምርቶች ለዓለም ገበያ ሲቀርቡ ዋጋቸው የምተመን ወይ ደግሞ ዋጋቸው የሚቆረጥላቸው በኒውዮርክ ነው። ይህ ይታወቃል። ሁሉም ሀገሮች ማለት ነው። ስለዚህ ዛሬ ዛሬ የምናቀርባቸውን ምርቶች ኒውዮርክ ላይ ብወሰንም፣ ኤክስፖርት የምናደርጋቸውን ነገሮች የሚቀበሉን አብዛኞቹ ወይሰኖች ናቸው። ምናልባት ዋጋችን ላይ ተጽዕኖ ሊኖረው ይችላል። ላይገዙን ይችላሉ። አልገዙንም ማለት በሌላ በኩል ደግሞ የበለጠ ኢኮኖሚ ድቀት ያመጣብን እንችላለን፣ የሚል ግምት ነው። እናመሰግናለን አድማጮች፣ ዝግጅታችን ይቀጥላል። ፀሐይን እናመሰግናለሁ፣ እንዲሁም አስተያየት ሰጪዎቹን በርዕሰ ጉዳይ ላይ በተለያዩ አካባቢዎች የሚኖሩ ኢትዮጵያውያን የሰጧቸውን አስተያየቶች ቀጥለንም እናሰማለን። በተመሳሳይም ከድሬዳዋ ለተሰባሰቡት አዲስ ቸኮል በሀረማያ ዩኒቨርሲቲ በኢኮኖሚክስ ትምህርት ክፍል በመምህርነት እየሰሩ ያሉት አቶ ፍሬዘር ጥላውን የተጣለው የጉዞ ማዕቀብ ኢትዮጵያውያን የተለያዩ ፍላጎቶችን ለማስፈጸም በምናደርገው ጥረት የተፈጠረው የእርስ በርስ መከፋፈል የፈጠረው ነው ብለው ያምናሉ። ይህ ማዕቀብ የተጣለበት ጊዜ ለኢትዮጵያ ከፍተኛ ድጋፍ በሚያስፈልግበት ወቅት መሆኑ ማዕቀቡን አስተዛዛቢ ያደርገዋል ይላሉ። አሁን እንግዲህ ጠቅላላ ነባራዊ ሁኔታውን ብንረዳ ኢትዮጵያ ውስጥ ያለው ዛሬ ላይ ያለው ውጥንቅጡ በየቦታው የሚፈነዱ ቦምቦች አሉ። የአባይ ግድብ ስትል የራሱ የሆነ ኢሹ ነው። የትግራይ ህዝብ ስትል የራሱ ኢሹ ነው። ምርጫ ሁለት ሺህ አስራ ሶስት ራሱን ችሎ ሌላ ኢሹ ነው እና እነዚህ ነገሮች በጣም ገና ባልሰከኑበት ሁኔታ ላይ የህን አይነት ማዕቀብ መጣል የሚያስተዛዝብ ይሆናል እንደ ሀገር። እንደ አንድ ለዋላዊት ሀገር ይህንን አይነት ማዕቀብ በዚታ ያመጣል። ድጋፍ በሚያስፈልግበት ሰዓት ማለት ነው። የህዝብ ድጋፍ ማግኘት በሚገባበት ሰዓት የአይነት ክልቀላዎች እና እገዳዎች ማድረግ ወቅቱን እየጠበቀ ወይም ያማከል አይመስልም። በሀረማያ ዩኒቨርሲቲ የዓለም አቀፍ ህግ መምህሩ የሆኑት አቶ ዘነበ ሞሼም የአቶ ፍሬዘርን አቋም ይደግፋሉ። ማዕቀቡ እንደ ሀገር የአሜሪካ መብት ነው የሚሉት አቶ ዘነበ፣ ነገር ግን ማዕቀቡ በትክክለኛ ግምገማ ላይ የተወሰደ አቋም መሆኑን ይጠራጠራሉ። ለአብነት በእርሳቸው እምነት የኤርትራ ሰራዊት ወደ ኢትዮጵያ መግባቱ እንደ ወንጀል ማቅረብ ስህተት ነው። የኤርትራ መንግስት ከኢትዮጵያ ለምንም ቅድመ ሁኔታ መውጣት አለበት። ይሄ የአንድ ሀገር መብት መሰለኝ እና አላቅም። አሜሪካ በምን አንግል እንዳየች አላቅም። አንድ ሀገር ከየትኛውም ሀገር ጋር ማንኛውም ሚሊተሪያዊ ሊሆን ይችላል፣ ኢኮኖሚያዊ ሊሆን ይችላል፣ ወይም ሌሎች ፈርጀ ብዙ የሆኑ ግንኙነቶችን መስረት መብት አላት እና ሚሊተሪ አሊያንስ መፍጠር ከአንድ ሀገር ጋር ከሆነ ነው በኔቶ የሚታይ ነው። እንግዲህ ኔቶን ካወቀው ብዙ ወደ ሀያ ስድስት ሀያ ሰባት የሚጠጉ ሀገራት በሚሊተሪ የተስማሙበት ስምምነት ነው። ስለዚህ የኤርትራ መንግስት ኢትዮጵያ ውስጥ ጣልቃ መግባት ተደርጎ ለምን እንደታየ አላውቅም። የኢትዮጵያ መንግስት ፈቅዶለት እስከገባ ድረስ ይሄ በዓለም አቀፍ ሕግም ተቀባይነት ያለው። ስለዚህ ዩጣ የሚለው ነገር ያስገባው አካል ያስወጣ እንጂ በዚህ መልኩ ሊፈጠር የሚችለው ነገር እርግጥ ወንጀል ፈጽመዋል፣ ሰብአዊ መብት ጥሰዋል ከሆነ ኢትዮጵያ መንግስት ተጠያቂ ሊሆንበት የሚችልበት መንገድ አለ። ፍሬዘር አብይ የተባሉ በትውልድ ኢትዮጵያዊ በዜግነት ግን እንግሊዛዊ የሆኑ አስተያየት ሰጪ ማዕቀቡ በኢትዮጵያ ኢኮኖሚ ላይ ላሳደርስ ለሚችለው ተጽዕኖ ትኩረት ሰጡ አስተያየታቸው ሰጠውናል። ሆኖም በቀጣ መደረግ አለበት በሚለው ላይ ማተኮር አለብን ባይ ናቸው። በቀጣል መደረግ ያለበት ያው የኛ መንግስት ከአሜሪካ መንግስት ጋር በመወያየት በመነጋገር እንደገና ደግሞ ጫናን በማድረግ ውጭ ሀገር የሚኖሩ ኢትዮጵያውያኖች እኔም የውጭ ሀገር ዜጋ ነኝ። ኢትዮጵያዊ በሆነም እናደርግ ነበረ ጫና በማድረግ ሎቢ በማድረግ የእነሱን ሀሳብ ማስቀየር የምንችልበትን ስራ መስራት ይጠበቅብናል ብዬ አስባለሁ። ስለዚህ አንዱ ብቻ ሳይሆን አንደኛው ነገር ሌላም ነገር እንዳይጎዳ ማለት ነው። ምክንያቱም ብዙ ኢኮኖሚያችን ከውጭ እየተደገፈ ያለች ሀገር ስለሆነች ያንን ብናስብበት ጥሩ ነው ብዬ አስባለሁ። ስለዚህ እዛም ያሉትም የውጭ ሀገር የእኛ ዜጎች ለሌላ ነገር ብቻ ሳይሆን ለዚህም ወጥተው ግን ዝም ብሎ በመጮ ሳይሆን ብዙ አክሰስ ያላቸው ሰዎች አሉ። እዛም ጫና ማድረግ ይችላሉ። ከዛ የበለጠ ግን ያው የኛ የኢትዮጵያ መንግስት ነው የበለጠ አክሰስ ያለው። ስለዚህ በዛ መልኩ ማሳመን መቻል አለበት እንጂ ሰላማዊ ሰልፍ በመምጣት በመከራከር ወይ ደግሞ ሌላ ቃላቶች በመነጋገር አይ ቲንክ መፍትሄ ይሆናል ብዬ አላስብም። የዓለም አቀፍ ሕግ ባለሙያ አቶ ዘነበ ሞሼ በበኩላቸው ማዕቀብ ስለተጣለብን ሳይሆን የዜጎቻችን ሰብአዊ መብት ማስከበር ስላለብን በዚህ ረገድ ኢትዮጵያ ላይ የሚቀርበው ወቀሳ ተጣርቶ አስፈላጊ ማስተካከያ እርምጃ እንዲወሰድ ነው የሚመክሩት። እንግዲህ መንግስት ዞር ብሎ የራሱን አቋም መፈተሽ ያለበት ይመስለኛል። አንደኛ ይሄ በሰብአዊ መብት ረገድ ያለው ነገር ይሄ የዓለም አቀፍ የግዴታ ሰዎችን ነው። ምክንያቱም ኢትዮጵያ የትኛው ነው የዓለም አቀፍ ሰብአዊ መብት ሰነዶች አጽድቃ በሀገር ደረጃም የሰብአዊ መብት ኮሚሽን አቋቁማ ስለ ሰብአዊ መብት ያገባኛል ብላ እየሰራች ያለች ሀገር እንደመሆኗ አንዱ በለውጡ ትኩረት ከተሰጠ ውስጥም ለቀደመው መንግስት ዜጎች ላይ ሰብአዊ መብት ጥሰት ተፈጽሟል ተብሎ እንደ ትልቅ ክፍተት ሲነሳ የነበረ እንደ ትልቅ የፖለቲካ ቅሌት ተደርጎ ሲነሳ የነበረ ነገር አሁን መልሶ እየተከሰተ ነው የሚል ስጋት ነው ምዕራባውያኖች ይህንን ሀሳብ ያቀርብ ስለዚህ ይሄ ነገር አለ ከተባለ ራስን መፈተሹ የሚጎዳው ነገር የለም። ምክንያቱም የሚጎዳው የኛ ዜጋ ስለሆነ። ባህርማ ዩኒቨርሲቲ የኢኮኖሚክስ ባለሙያው አቶ ፍሬዘር ጥሎን በበኩላቸው ማዕቀቡ ሀገራችን በዓለም አቀፉ መድረክ ላይ ያላትን ታማኒነት የሚያሳጣና የኢኮኖሚ ጫናም የሚፈጥር ከመሆኑ ባሻገር ሀገራችንን ወደ ጦር አውድማነት እንዳንቀይር አስፈላጊውን ድርድር ሁሉ ማድረግ አለብን ይላሉ። እነዚህ እነ አሜሪካ፣ ቻይና፣ ራሻ። ቻይና እንኳን ለትብል ዩኒት ናት። እነ ራሻ የራሳቸው የሆነ ባትል ፊልድ ይፈልጋሉ። ባትል ፊልድ ኢነሴንስ ላይክ ቴስት ስትሪንግስ የሆነ ቦታ ላይ እኔ በዚህም በቃ ቢለን እንደውም ጥሩ ይመስለኛል። እና እንደውም እንደነሴሪያ እንደነ ሊቢያ ልክ የነሴሪያ አይነት ጣፈንታ ገጥሞን የኛ የነሱ የጦር ባትል እንዳደርጉም ነው የምሰጋው። ሁለት ሺ አስራ አንድ ላይ የፈረንሳይ ጀት ሊቢያ መታ፣ በማግስቱ ሊቢያ ወደመች። ሰው ወደዛ እንዳንሄድ ቀድሞ መንቃት ያለብን ይመስለኛል። ባትል ፊልድ የመሆን አዝማሚያ ነው የሚታየኝና ይሄንን ካአሁኑ ወይም በጊዜ ካት ለማድረግ አይ ቲንክ ኒጎሼሽን ኢዝ ቤስት ኦፕሽን ነው ብዬ ነው የማስበው። እና በመነጋገር በመወያየት የሚፈቱ ነገሮች ይኖራሉ። እንደ አቶ ፍሬዘር ገለጻ ኢትዮጵያ ከድርድር ውጪ እራሷን በመለጠል የምታተርፈው ነገር የለም። ለአሜሪካ ድምጽ ሬዲዮ አዲስ ቸኮል ከድሬዳዋ። አዲስ ቸኮልን ለዘገባው አመሰግናለሁ። አድማጮች በዚሁ ርዕስ ላይ ሰፋ ያለው ዘገባችን የተለያዩ አካባቢዎችን ተመልክተዋል። አሜሪካ የጣለችው የቪዛ እገዳ የኢትዮጵያ መንግስት አጥፊ ነው ብሎ ለፈረጃቸው አካላት የልብ ልብ የሚሰጥና የአገር ውስጥ ደህንነትን ስጋት ላይ የሚጥል ነው ሲሉ አስተያየታቸውን ለአሜሪካ ድምጽ የሰጡ የደሴ ከተማ ነዋሪዎች ይናገራሉ። ይለናል መስፍን አራጌ በተከታዩ ዘገባው የኢትዮጵያ አለመረጋጋት የኢትዮጵያን አለመረጋጋት የሚፈልጉ አገሮች ፍላጎት ለማሳካት የተጣለ ማዕቀብ ነውም ብለውታል። ይለናል አስተያየት ሰጪዎቹን ጠቅሶ። በሌላ በኩል ማዕቀቡ አገሪቱ ውስጥ እየደረሰ ያለውን ሰብአዊ መብት ጥሰት ያመላከተና በህዝብ ሳይሆን በመንግስት አካላት ላይ የተጣለ በመሆኑ ተገቢ ነው የሚሉም ተሰምተዋል። መስናራጌ እንዲህ አጠናቅሮታል። በወሎ ዩኒቨርሲቲ የታሪክ ትምህርት ክፍል ምሁሩ ዶክተር ምስጋናው ታደሰ እንደሚሉት ውሳኔው የአሜሪካ መንግስት ገለልተኝነትን ጥያቄ ውስጥ ያስገባ ነው። ባለፉት የተወሰኑ አመታት ኢትዮጵያ ውስጥ በርካታ አማሮች ተገድለዋል፣ ጌዲዎች ተፈናቅለዋል፣ ኦሮሞዎች ከሶማሌ ክልል በአንጻሩ ሶማሌዎችም እንደዚሁ በቤኒሻንጉል ጉሙዝን ጨምሮ እንደዚህ አይነት ሰብአዊ መብት ጥሰቶች ተደርገዋል። ይሄኛው ከዛ ታሪክ የሚታይ አይደለም። በእርግጥ በትግራይ ውስጥ ያለው ሁኔታ አሳዛኝ ነው፣ መታየትና መመርመር ያለበት ነው። ነገር ግን የአሜሪካ መንግስት ትኩረት ለምን እዚህ ላይ ብቻ ሆነ የሚለው ጥያቄ በእውነት ይሄ የአሜሪካ መንግስት ውሳኔ የአሜሪካ መንግስት ወዳጅነት ከማን ጋር ነበር የሚል ጥያቄ ይፈጥራል። ከኢትዮጵያ መንግስት ጋር ነው? ከኢትዮጵያ ሕዝብ ጋር ነው? ወይስ ከሆነ ቡድን ጋር ነው? በደሴ ከተማ ነዋሪ የሆኑት ተስፋ ኃይለማርያም ደግሞ የአሜሪካ መንግስት የጣላውን ማዕቀብ ተገቢ ሲሉ ነበር የገለጹት። ማዕቀቡ ትክክል ነው ብዬ አምናለሁ። አሁን ያለው መንግስት ያው አምባገነን መንግስት ነው። በትግራይ ላይ በተካሄደው ጉዳይ ብቻ ሳይሆን ብዙ የአማራ ወገኖች ያለኝ ሲጨፈጨፉ ምንም አይነት አስተዋጽኦ ያላደረገ ነው የሚል አመለካከት ነው ያለኝ። ትግራይ ላይ ተፈጸመ የተባለው ነገር ህግ ለማስከበር የወሰደው እርምጃ ቢሆንም፣ ግን ያላግባብ ተፈጸሙ የሚባሉ ነገሮችም አሉ። ንግስት መኮንን የተባለው የከተማ ነዋሪና የመንግስት ሰራተኛ ውሳኔውን ለኢትዮጵያ የማይገባ አሜሪካንንም የማይመጥን ሲሉ ነው የተቹት። እኔ ማዕቀቡን በጣም የአሜሪካ መንግስት ራሱ ዝቅ ያደረገ ነው የሚመስለኝ። በአለም አቀፍ ደረጃ ትልልቅ ውሳኔዎችን ይወስናል ተብሎ ትልልቅ አቋም ያወርዳል ተብሎ የሚጠበቅ መንግስት ነው። አሁን ላይ የወሰነ ውሳኔ ግን በጣም በወረደ መልኩ የወሰነ ነው የሚመስለኝ። ዶክተር ምስጋናው ውሳኔው የሉዓላዊት ሀገር ልዕልናን የሚጋፋ ጣልቃ ግብነት የተስተዋለበት እንደሆነ ያስረዳሉ። ኢትዮጵያ ውስጥ የሚደረጉት ሰብአዊ መብት ጥሰቶችም የጸጥታ ችግሮችም አሉ። እነዚህ በመጀመሪያ ደረጃ በሀገሪቱ የጸጥታ አካል ሊፈታ የሚችል መሆን ነው የሚኖርበት። ከትግራይ ጋር በተያያዘው ጉዳይ ላይ ይሄ ጀስተዋር የሚባለው ወይም ደግሞ ፍትሀዊ ህግን የማስከበር ዘመቻ የሚል የመንግስት አቋም አለ መንግስት በሚልበት ሁኔታ ሌሎች ሀገሮች ግን ይሄ ህግ ማስከበር አይደለም፣ እንደዚህ ጥሰዋል፣ እነዚህ አድርገሃል የሚሉት ነገር ከልክ ያለፈ ጣልቃ ገብነት መስሎ ይታየኛል። ምንም እንኳ በእነዚህ ሂደቶች ውስጥ ጥሰቶች አሉ ቢሆንም። አቶ ተስፋዬ በበኩላቸው ውሳኔው በህዝብ ላይ ሳይሆን በመንግስት አመራሮች ላይ የተጣለ መሆኑን አድንቀው በሰራዊቱ ዙሪያ አሜሪካ የያዘችውን አቋም ግን በውስንነት አንስተዋል። በመንግስት ላይ የወሰደው እርምጃ አግባብነት አለው ብያምናለሁ። ግን እንደዚህ በሀገሪቷ መከላከያ ሰራዊቶች ላይ እና በህዝቦቿ ላይ ምንም አይነት የሚወሰን ጣልቃ የምግባት ጉዳይ አለ ብዬ አላምንም፣ እንደ እኔ ሀሳብ። በሌላ በኩል የታሪክ ምሁሩ ዶክተር ምስጋናው ማዕቀቡን ጅምላ ፈራጅ ብለውታል። በትግራይ ላይ በነበረው ሁኔታ ግንባር ቀደም ተሳታፊ ናቸው ተብሎ የተጠቀሱት አካላት በእውነት እነዚህ ናቸው ወይ? በሚገባስ መረጃው አለ ወይ? በምንስ መልኩ እነዚህ አካላት ብቻ እንደሆኑ የአሜሪካ የውጭ ጉዳይ ሚኒስትር አወቀ የሚለው ነገር የተብራራ መረጃ የለውም። ወይዘሮ ንግስት ደግሞ ውሳኔው በሀሰት መረጃ ተጠምዝዟል የኢትዮጵያን አለመረጋ ጋጋት የሚፈልጉ ሀገራትን ለመጥቀም ሲባል ሚዛኑን ስቷል ይላሉ። እንደ ሀገር መታየት ያለባቸው ነገሮች አላየቁ እነዚህ የሀሰት ሚዲያዎችን የተጠቀመ ይመስለኛል። ሲቀጥል ደግሞ የግብፅና የግብፅን ፍላጎት ለማሟላት የተወሰነ አይነት ይመስለኛል። እንደ ወይዘሮዋ የአሜሪካ መንግስት የሁሉንም ድምፅ የሚሰማበት ሁሉንም እኩል የሚያይበት መስፈርት ሊኖረው ይገባል። በተቀነጨበ መረጃ የሀገር ህልውና መታወክ የለበትም የሚሉት አስተያየት ሰጫ ማይካድራ፣ ጉራፈርዳና ሌሎች አካባቢዎች በንጹ በባህር ላይ የደረሰውን እልቂት ማን ፈጸመው፣ ምንስ አስከተል የሚሉትን መመርመር ሙሉ ምስል ለማግኘት ይረዳል ይላሉ። የከተማዋ ነዋሪ የሆኑት አቶ ተስፋዬ ማዕቀቡን ቢደግፉም በተለይ ከአማራ ልዩ ኃይል ጋር ተያይዘው አሜሪካ ደጋግማ የምታነሳውን ወቀሳ አይቀበሉትም። የአማራ ልዩ ኃይል ከየትን የመጣር ኢትዮጵያ መከላከያ ሰራዊት አካል ነው። የሚያስከብረው የራሱን ዳር ድንበር። ግጭት የተፈጠረበት ከውሃት ጋር የነበረውን ግጭት ሰላም ለማስከበር የገባ ሰራዊት ነው። ሌላ ሀገር ሂዶ ሉዓላዊነት አልደፈርም ወይም ሌላን ሀገር ሉዓላዊነት ሰራዊነት አልተጋፋም። እንደ መከላከያ ሰራዊት የኢትዮጵያ ሰራዊት ነው የአማራ ሀይል የሚባለው። ዶክተር ምስጋናው አሜሪካ በኢትዮጵያ ላይ ለጣለችው ማዕቀብ ሁለት መሰረታዊ የሚሏቸው መነሻዎች አሉ። ባለፉት ሶስት አስርተ ዓመታት የውጭ ጉዳይ ሚኒስትር በበላይነት እየመራ የነበረው በህወሓት ሰዎች እንደሆነ ይታወቃል። በእነዚያ ጊዜያት ከተለያዩ ዓለም አቀፍ ተቋማትና ያደጉ ሀገሮች ጋራ የነበረውን ግንኙነት እና መስመር ተጠቅሞ በዛ በኩል የተሻለ ስራ የተሰራ እንደሆነ ይሰማኛል። ሁለተኛውና ዋነኛው ግን እንደ ዶክተሩ የኢትዮጵያ መንግስት የዲፕሎማሲ ብቃት ማነስ ያስከተለው ነው። ኢትዮጵያ እንደ አክሊሉ ሀብተወልድ ያሉ ተጽዕኖ ፈጣሪዎችን ማፍራት አልቻለችም ይላሉ። አሁን በስልጣን ላይ ያለው መንግስት ምንም እንኳ ሙሉ አቅም ሙሉ የመደራደር መብት በእጁ ላይ ያለ ቢሆንም ያን ያክል የተሰራ ስራ መስሎ አይሰማኝም። ማዕቀቡ በመንግስት አመራሮች ላይ የተላለፈ ቢሆንም እንደ ሀገር የሚያስከትለው ተጽዕኖ አለ ማለታቸው አልቀረም። አስተያየት ሰጪዎቹ የስነ ልቦና የበታችነትና የበላይነት የሚፈጥረው ሁኔታ አለ። በዲፕሎማሲው መስክ ብቁ መረጃ አለም አቅርብ መሸነፍ ወይም ደግሞ ዝቅ ያለ አፈጻጸም ማሳየት በራሱ የሚፈጥረው ስነ ልቦናዊ ቀውስ አለ፣ የኢትዮጵያ መሪዎች ላይ ማለት ነው። ሀገራችን ያው ከድህነት ወለል በታች ያለች ሀገር ናት። ማዕቀብ በተደረገ ቁጥር ጉዳቱ ያመዝናል። በእርዳታ ምናምን የሚኖር ህዝብ ነው ያለን እና ከዚ አንጻር ስታይ ጉዳት አለው። ኢኮኖሚካሊ የተወሰነ ተጽዕኖ ይኖረዋል ብዬ አስባለሁ። በተጋነነ መልኩ ውስጥ አይቀበለውም። ምንም የሚያመጣው ነገር የለም ብዬ አስባለሁ። ይሄ ነገር ደግሞ እየቀጠለ የሚሄድ ከሆነ በተለይ ኢምፖርት ኤክስፖርታችን ላይ የተወሰነ ተጽዕኖ ይፈጥራል ብዬ ነው የማስበው። ማዕቀብ ይጣልባቸዋል አካላት ወደ አሜሪካም ይሁን ወደ ተለያዩ አካባቢዎች ሄደው ነገሮችን የማስረዳትና የማሳመን መንገዳቸውንም ይቀንሰዋል። በጎ ተጽዕኖ ሊኖር ይችላል የሚባለው ያው እንግዲህ አምባገነኑ መንግስታችን ወርዶ የተሻለ መንግስት ወይ ሽግግር መንግስት እንዲሆን ተቋቁሞ ጥሩ ነገር ይኖራል ብዬ አምናለሁ። እንደዚህ አይነት ማዕቀቦች ሀገር ውስጥ ላሉ የተለያዩ ተቃዋሚዎች የልብ ልብ ይሰጣል። በተለይም ደግሞ ነፍጥ አንግቦ ለሚፋለሙ ደግሞ ለሚቃወሙ እነዚህ ተቃዋሚዎች በመንግስት ላይ እንዲነሳሱ የራሱ ተጽዕኖ ይኖረዋል። በተለይም ህወሓት የኢትዮጵያ ተወካዮች ምክር ቤት በአጠቃላይ የኢትዮጵያ መንግስት በሽብርተኝነት ፍረጆች ሳለ አሁን ያለው የአሜሪካ ማዕቀብ ግን በነበረ ተግባራቸው እንዲቀጥሉ የሚያደርግ ማዕቀብ ነው። ስለዚህ በኢትዮጵያ አጠቃላይ የደህንነትና የሰላም ሁኔታም ተጽዕኖ ይኖረዋል ብዬ አስባለሁ። የአሜሪካ መንግስት አቋሞ እንደገና ሊያ ይገባዋል ነው የሚለው። የአሜሪካ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን የማዕቀቡ አድማስ ሊሰፋ እንደሚችልና ዓለም አቀፉ ማህበረሰብም ዱካቸውን እንዲከተል ጥሪ ማድረጋቸው ይታወሳል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።